The Voice of America. በእስራኤል ሀገር የሚኖሩ የትግራይ ተወላጆች የተገዛው የአንበጣ መከላከያ ድሮን በፌዴራል መንግስት ወደ ክልሉ እንዳይገባ ለሰባት ወራት ታግደዋል ሲል የትግራይ ክልል ግብርናና ገጠር ልማት ቢሮ ከሰሰ። ይህ ክልከላ ትግራይን በኢኮኖሚ የማዳከም ሴራ አካል ነው ብሏል ቢሮው። በእስራኤል የትግራይ ተወላጆች ማህበር ተወካይ ለቪኦኤ እንደገለጹት በክልሉ የአንበጣ መንጋን ለመከላከል አስቀድሞ በመጋቢት ወር የተላከ የኬሚካል መርጫ ድሮን ነው ብለዋል። ሙልጌታ አጽብሐ ስርዝራለው። የትግራይ ክልል የግብርናና ገጠር ልማት ቢሮ የሕዝብ ግንኙነት ዳይሬክተር አቶ ሚካኤል ምሩት በእስራኤል ሀገር የሚኖሩ የክልሉ ተወላጆች በስምንት ሺህ ዶላር ከቻይና ገዝተው የላኩት የአንበጣ መንጋ ለመከላከል ኬሚካል የሚረጭ ድሮን የፌዴራል መንግስት ወደ ክልሉ እንዳይገባ ከልክለዋል በማለት ከሰዋል። ትግራይ ተወላጆችና የትግራይ ወዳጆች በእስራኤል ሀገር የሚኖሩ አዋጥተው በእገዛ መልክ የሰጡን ድሮን ኢንዱስትሪያል ድሮን ወይ የመርጫ ኬሚካል የመርጫ ድሮን አዲስ አበባ ከገባ ወደ ስድስት ሰባት ወሩ ነው ነገር ግን ብዙ ምክንያት እየደረደሩ በየሰዓቱ በየወሩ ምክንያት ይደረደራሉ እኛ ምክንያቱም ለማዳከም ያሉንን ነገር የመለስን ከካስተም ማለት ጉምሩክ እንዲሁም ከኤርፖርቶች ድርጅት በተደጋጋሚ ደብዳቤ ተቀያየረን ስሙዝ እያለ ነገሩ ምክንያቱ በማይታወቅን በሰላም ሚኒስቴር በሚባል በአንድ አካል ነው የተያዘው ድሮን ስለዚህ እንደ ፌዴራል መንግስት ይህን ድሮን ሌላ ነገር ይጠቆምታል ብለው ጠርጥሮ ከሆነ እራሱ ቢጠቀምበትም እኮ ይቻል ነበር ነገር ግን እነሱም አይጠቀሙበትም ያሉ፣ እኛም አትጠቀምበትም አንበጣን ለመከላከል የተላከ መሳሪያ እንዳንጠቀምበት የተደረገ ስለሆነ፣ ይህም ፖለቲሳይዝ የተደረገ ስለሆነ በአሁኑ ሰዓት አንዱ ችግር ነው ማለት ነው። በአሁኑ ጊዜ በትግራይ ክልል ያጋጠመው የአንበጣ መንጋ የመከላከል ስራ ላይ ድጋፍ እንድታደርግ ነው ድሮኗ የተላከችው ያሉት አቶ ሚካኤልም ሰባ ኪሎግራም የምትሸከም የኢንዱስትሪ ድሮን ነች ብለዋል። በእስራኤል ሀገር ድሮኗን የገዙ የትግራይ ተወላጆች ማህበረሰብ ተወካይ በማህበራዊ መገናኛ ተኬማኛው ተብለው የሚታወቁ ባለፈው አመት ያጋጠመው የአንበጣ መንጋ ተከትሎ በእስራኤል የሚኖሩ የትግራይ ክልል ተወላጆች ገንዘብ አዋጥተው ወደ ክልሉ ለመላክ ተዘ ተዘጋጅተው እንደነበር ገልጸዋል። ሆኖም ግን ይላሉ፣ ከክልሉ ግብርናና ገጠር ልማት ቢሮ አመራሮች የበረሃ አንበጣ ለመከላከል አጋዥ ቴክኖሎጂ ብትልኩልን ይሻላል ማለታቸውን ተከትሎ ባለሙያዎቹ በማማከር ድሮኗ ከቻይና ተገዝታ መላከዋ ተናግረዋል። አብዚ እስራኤል ዘለው ጉዱሳት እስራኤል ሀገር የሚኖሩ የትግራይ ተወላጆችና ባለሀብቶች በመተባበር እንዲሁም የትግራይ ተወላጆች በቻይና ሀገር የሚኖሩ በሀገራችን ባለፈው አመት የታየው የአንበጣ መንጋ በጣም አሳሳቢ ስለነበር ለመከላከል በሁለት ሳምንት ውስጥ እንደምትገባ ሂደቱ ጨርሰውልን፣ እኛም ገንዘብ ከፍለን ባለፈው መጋቢት ወር ነበር ወደ አዲስ አበባ ይገባችሁ ስንልከውም ለትግራይ ክልል የግብርና ቢሮ በሚል አድራሻ ነው የተላከው። ምክንያቱም የግል ስላልሆነ አንበጣ ለመከላከል ኬሚካል የምትረጭ ድሮን ስለሆነች አድራሻው ወደ ክልሉ መንግስት ነው የላክ ነው ነው ያሉት። ካለው የፖለቲካ አለመስማማት አንጻር አሁን ያጋጠመው ችግር በመገመት አስቀድመን ከክልሉ ግብርና ቢሮ ተነጋግረን እነሱም እንደዚህ አይነት ኢንዳስትሪያል ድሮን ወደ ሀገር ውስጥ ማስገባት የተፈቀደ መሆኑ አረጋግጠውልን ነው የተላክው ብለዋል። የጉምሩክና ሌሎች አስፈላጊ ሰነዶች ብና ሟላም ወደ ክልሉ የግብርናና ገጠር ልማት ቢሮ ግን ሳይደርስ በፌዴራል መንግስት ተይዘዋል ብለዋል። ካድምፅ ሙልጌታ ጽብሃ መቐለም